በመንግስት ላይ የሚሰነዘሩ ተቃውሞዎችን በማስተናገድ በምትታወቀው አምቦ ሱቆችና የንግድ ተቋማት መዘጋታቸውን፣ የባጃጅ ታክሲዎችን በመንገድ ላይ እንደማይታዩ የከተማዋ ነዋሪዎች ገልጸዋል። ዛሬ በከተማይቱ ስላለው ሁኔታ ቤተሰባቸውን ለመጠየቅ ወደ አምቦ ያቀኑ ግለሰብን ጠይቀናቸው ነበር ፈራ ተባያሉ ተከታዩን አጭር ምላሽ ሰጥተውናል። ያለው ነገር ያው እንደ ትላንቱ ነው። ሱቅም እንደተዘጋ ነው ያለው። ምንም ትራንስፖርትም ምንም የለም። ያው ሰው በግር ነው የሚንቀሳቀሰው። ቤት ነኝ ያለሁት፣ ምክንያቱም ምንም እንቅስቃሴ ስለሌለ መወጣበትም ምክንያት የለም። እኔ የኚህን ግለሰብ አስተያየት ሌላ አንድ የአምቦ ነዋሪም ያጠናክራሉ። ለአድማው መንስኤ ነው ሲባል የሰሙትንም ያስረዳሉ። ዛሬም ያው ትናንት በነበረው በተመሳሳይ ሁኔታ ነው ያለው። የትራንስፖርት አገልግሎትም እንደቆመ ነው። ሱቆች፣ ማንኛውም አገልግሎት ሰጭ ተቋም ዝግ ነው። ዛሬ ዶክተር መረራ ጉዲና ማለት ነው በእስር ላይ እየደረሰባቸው ያለው በደል ይቁም ወይም ከስር ያለምንም ቅድመ ሁኔታ ይፈቱ የሚል መረጃ አለ። ይሄ በስሚስሜ ማለት ነው። ሌላው ግን የግብሩ ከልክ በላይ የተጫነባቸው የነጋዴው ማህበረሰብ መፍትሄ እስክናገኝ በሚል ሁኔታ ነው። በአምቦ ከተማ የፌዴራል ፖሊስና የክልሉን ልዩ ኃይል አባላትን መመልከት የተለመደ እንደሆነ የሚናገሩት የአምቦ ነዋሪ ትናንትናና ዛሬ ግን አካባቢውን የሚቃኙ የጸጥታ ኃይሎች ከላይታች ሲመላለሱ መዋላቸውን ያስረዳሉ። ትላንት የተጀመረው የአምቦ አድማ በማን እንደተጠራ በግልጽ ባይታወቅም እስከ 15 ቀን ሊቀጥል እንደሚችል ወሬ መስማታቸውን አንድ ከአዲስ አበባ ወደ አምቦ ለስራ የተጓዙ ግለሰብ ትላንት ለዶይቸበለ ተናግረው ነበር። እኚህ ግለሰብ የሚያድሩበት ቢያገኙም ምግብ ለማግኘት ግን ተቸግሬ ነበር ብለዋል። ለአምቦ አድማ የግብር ጭማሪ እንደ አንድ መንስኤ እንደቀረበ ሁሉ በአማራ ክልል ወልዲያም በተመሳሳይ ምክንያት ሱቆች ለሁለተኛ ቀን ተዘግተው ውለዋል። ከአምቦ በተለየ በወልዲያ የህዝብ መጓጓዣዎች ስራ ላይ ነበሩ። ሌሎች አገልግሎት መስጫዎችም ክፍት እንደነበሩ የአካባቢው ነዋሪዎች ተናግረዋል። ሞሐመድ ፈንታ የተባሉ የወልዲያ ነዋሪ ስለ ስለዛሬ የከተማይቱ ውሎ ተከታዩን ተናግረዋል። ቀረ ቀድሞ ሞላ ከተማዋ ተዘግታለች። ሱቆች በሙሉ ለቅጥ ተዘግቷል። ያለ አካባቢ ብህ ወደ ውጭ ወደ ውጭ ያሉት ቦታ ናቸው እንጂ ለቅጦ ሁላችን ተሰብስበዋል። መናኸሪያና ፒያሳ ያሉት ሱቆች በሙሉ ዝግ ናቸው። አዲያጎ ምናምን አካባቢ መከፋፈያው ያንን ተዘግቷል። ምክንያቱ ግብር ያላቅም የጥለውብን ነው እና ያንን መክፈል ያለመቻል ችግር። ስማቸው እንዳይጠቀስ የሚፈልጉ ሌላ የወልዲያ ነዋሪ ዛሬ በከተማይቱ ሰላማዊ ሰልፍ ለማድረግ ታስቦ ነበር ይላሉ። ሱቆች የተዘጉትና ሰልፍም የተጠራው በጓደኛ በኩል መልእክት በመለዋወጥና በመደዋወል እንደሆነ ይገልጻሉ። መነሾ ምን እንደነበርም ያስረዳሉ። ዛሬ ገበያም አይኖርም ተብሎ ነበር። በሳምንት አንድ ቀን ማክሰኞ ገበያ አለና ያው እንደ ድሮው አይደለም፣ የተቀሳቀዘ ነው። መርሻ የሚባል አካባቢ ደግሞ ቅዳሜ ልክ ገበያ አልተዋለም። ዛሬ ሳምንት ገበያ አለ ወልዲያ፣ እሱም ተቀዛቅዟል። እንዳውም ሰልፍ ይወጣል እየተባለ ነበር እሱሱ ቀርቷል። አላግባብ ግብር ተጨምሮብናል። ማመለከቻም ስናስገባ የምትሰጠን ምላሽ ፖዘቲቭ አይደለም ኔጌቲቭ ምላሽ ነው የምትሰጠን። ቢያንስ ከተጣለባችሁ ግብር ሀምሳ በመቶውን ክፈሉ እና ከዛ ቀሱ እያለ ይታይላችኋል የሚሉ ነጋዴ ይሰማለናል። እንደዚህ አይነት እንቅስቃሴ ነው ያለው እና ያው ጥሩ ድባብ አይደለም ያለው። ለዶይቸ ቬለ ደረሰ አንድ ደብዳቤ እንደሚያሳየው የወልዲያ ከተማ አስተዳደር ሱቃቸውን ለዘጉ ነጋዴዎች የማስጠንቀቂያ ደብዳቤ ሰጥቷል። አስተዳደሩ በክትትል ደረስኩባቸው ላላቸው ነጋዴዎች በሰጠው በዚሁ ደብዳቤ በተሰጣቸው ፍቃድ ለሸማቹ አገልግሎት የማይሰጡ ከሆነ የንግድ ፍቃዳቸውን እንደሚሰርዝና አስተዳደራዊ እርምጃ እንደሚወስድ ያስጠነቅቃል። በአምቦ ስላለው አድማ ከኦሮሚያ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ መረጃ ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም። በወልዴ ያለውን ሁኔታ አስመልክቶ የአካባቢውን አስተዳደር ምላሽ ለማካተት ወደ ሰሜን ወሎ ዞን የጸጥታና አስተዳደር መምሪያ ብንደውልም ኃላፊው አቶ አደራው ጸዳሉ ስልጠና ላይ ናቸው ተብለናል። ተወካያቸው እኛን ለማነጋገር ፈቃደኛ ሳይሆኑ ቀርተዋል።